Of America, Washington. Go, go. Campeona V O A. Maganda, maganda. Wode, wode, wode, wode. Maganda. alam ha saboş manara. Rajm yabrunat kudana. Kapina V O A. Yadtisu tulite dims. ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ታህሳስ 11 2014 ዓ ምት ነው። አብራችሁን ከመሻችሁ ቀጣይ ጉዳዮችን ትሰማላችሁ። የታነጸ ዜጋ እያፈራለን። ይሄ የሥነ ግባር ችግር አንዱ የታየው ነው። አገር በቀል እውቀቶችን ያላካተተ ነው። ልዩ ፍላጎት ተማሪዎች አሉ፣ እንደገና ልዩ ተሰጧላቸው አሉ። እያበለጸግ ነው መሄድ ያለባቸው የእነዚህ እነዚህን ያገናዘበ አይደለም፣ ክፍተት አለበት። የአማራ ክልል በቀደሙ የትምህርት ስርዓት ውስጥ የነበሩ ችግሮችን ይቀርፋሉ ያላቸውን አዳዲስ የአንደኛ ደረጃ መማሪያ መጽሐፍትን ማሰራጨት ጀምሯል። ቀደም ብለን የሰማናቸው የስርዓተ ትምህርት ዝግጅትና ትግበራ ኃላፊው አቶ ካሴ አባተን ነው። ሙሉ ዘገባው በምሽቱ ይደመጣል። ወደ ኢትዮጵያ አልገቡም፣ መግባት አይችሉም ማለት ምርመራውን ማካሄድ አይችሉም ወይም ማለት አይደለም። ምርመራውን ማካሄድ ይችላሉ፣ ይቀጥላሉ። ዶክተር አደም ካሴን የሰማናቸው የተባበሩት መንግስታት ድርጅት ኢትዮጵያ ውስጥ የተፈጠሩ የሰባዊ መብት ጥሰቶችን የሚመረምር ቡድን ለማዋቀር ወስኗል። ኢትዮጵያ ግን ይህንን ውሳኔ ተቃውማለች። የውሳኔውን ዕጣ ፋንታ በተመለከተ ሙያዊ ማብራሪያ ይሰጡናል አልቆየት ብለው። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶው አብታሙ ዝዩ እመራለሁ። ኤልያስ የድምፅ ምህንድስናውን ይከውናል። አስቀድመን አጫጭር ያለም ዜናዎችን እንሰማለን። ስመኝሽ ቆየ አመሰግናለሁ ሀብታሙ። የኮንጎ ዲሞክራቲክ ሪፐብሊክ እና የዩጋንዳ ሰራዊት ጥምረት በኮንጎ ምስራቃዊ ግዛት ውስጥ የሚገኙ አማጽያንን ጠንካራ ይዞታዎች መደምሰሳቸውንና 35 አማጽያንን በቁጥጥር ስር ማዋላቸውን ትላንት ባወጡት መግለጫ አስታወቁ። ከሁለቱ አገሮች የተውጣጣው ጦር በዲሞክራቲክ ሪፐብሊክ ኮንጎ በሰሜን ኪቩ እና ኢቱሪ ክፍለ ግዛት ውስጥ የሚገኙ አዳዲስ የጠላት ሰፈሮችን ማጥቃታቸውን የኮንጎ ጦር ሰራዊት ባወጣው የትዊተር መልእክት አስታውቋል። እንደ አውሮፓን አቆጣጠር ህዳር 30 የሁለቱ ሀገሮች ጥምረት ጦር እርምጃ መውሰድ ከጀመረ ወዲህ ብዙ ሰላማዊ ሰዎች ላይ በዩጋንዳና ኮንጎ ውስጥ ለደረሰው የሽብር እልቂት ተጠያቂ የሆነውን የተባበሩት ዲሞክራቲክ ኃይሎች፣ ወይም ኢዲኤፍ እየተባለ የሚጠራውን የአማጽያን ቡድን መደምሰሱን አስታውቋል። ኢዲኤፍ በዩጋንዳና ኮንጎ ውስጥ በሰላማዊ ሰዎች ላይ ለደረሱ የቦምብ ፍንዳታዎች ተጠያቂ የተደረገ ድርጅት መሆኑም ተመልክቷል። የኢዲኤፍ ቡድን አባላት በአብዛኛው የዩጋንዳውን መሪን ፕሬዚዳንት ሙሴቨኒ መንግስት የሚቃወሙ ሙስሊሞች ሲሆኑ እንደ አውሮፓውያን አቆጣጠር በ1995 በዲሞክራቲክ ኮንጎ ሪፐብሊክ ውስጥ የተመሰረቱ መሆኑ ተነግሯል። ከዲሞክራቲክ ፓርቲ የሕግ መወሰኛው ምክር ቤት አባላት መካከል መካከለኛውን አቋም የያዙ ናቸው የሚባሉት የዌስት ቨርጂኒያው ሴናተር ጆ ማንሽን ወደ ሁለት ትሪሊየን ዶላር የሚጠጋውን የፕሬዚዳንት ባይደን የማህበራዊ ደህንነት ሴፍቲኔት የውጭ እቅድ እንደሚቃወሙ አስታውቀዋል። ይህ እቅዱ የሚሸፍናቸውና የሚያስወጣቸው ወጪዎች ጠንካራ ክለሳ እንዲደረግባቸው ሊደረግ ስለሚችል የማለፍ እድሉን ያጨልመዋል ሲሉ ባለሙያዎች ያላቸውን ስጋት ገልጠዋል። የዋይት ሀውስ ቃል አቀባይ ጄን ሳኪ አሁንም እንደገና ሴናተሩ ሀሳባቸውን ይለውጡ እንደሆነና መጀመሪያ የገቡትን ቃል እንዲጠብቁ መጎትጎታችንን እንቀጥላለን ብለዋል። በሆንግ ኮንግ ትላንት በተካሄደው የምክር ቤት አባላት ምርጫ የቻይና ደጋፊ የሆኑ እጩዎች በርካታውን ድምፅ አሸንፈው መውሰዳቸው ተሰማ። ሮይተርስ እንደዘገበው 30 ከመቶ መራጮች ተሳትፈውባቸዋል በተባለው በዚህ ምርጫ የቻይና ደጋፊዎች የሆኑት አርባ ወንበሮችን ሲያሸንፉ በተለያዩ ሙያና የንግድ ዘርፍ የተሰማሩት ደግሞ 30 መቀመጫዎችን አግኝተዋል። የተቀረው ጥቂት ውጤት ገና አልተገለጸም። እንደ አውሮፓውያን አቆጣጠር በ2016 ተደርጓል ከተባለው ምርጫ በግማሽ ያህል የቀነሱ መራጮች የተሳተፉበት መሆኑ የተመራጮችን ሕጋዊ ተቀባይነት ይቀንሰዋል የሚል ስጋት መፍጠሩም በዘገባው ተመልክቷል። ዘዲሞክራቲክ አሊያንስ ፎር ቤተርመንት ኤንድ ፕሮግረስ የተባለው ፓርቲ መሪ ስታሪሊ ፓርቲያቸው ህጋዊና ህዝባዊ ተቀባይነት አይኖረውም የሚለውን እንደማይቀበሉት መናገራቸው ተዘግቧል። ስታርሊ ለጋዜጠኞች በሰጡት መግለጫ በዚህ ምርጫ ዝቅተኛ መራጭ መውጣቱ መራጮቹ ከምርጫው ስርዓት ጋር ችግር ያላቸው መሆኑን የሚያመለክት አይመስለኝም። ሰዎች ከሁኔታዎች ጋር ራሳቸውን እስኪያላምዱ ድረስ በቂ ጊዜ የሚፈልጉ ይመስለኛል ብለዋል። በዚህ ምርጫ የሚሳተፉት አርበኞች ብቻ ናቸው በሚል በመንግስት የተመረጡ እጩዎች ብቻ መሳተፋቸው በአንዳንድ ንድ አክቲቪስቶችና የውጭ መንግስታት እንዲሁም በሰብአዊ መብት ቡድኖችና የዲሞክራሲ ሀይሎች ሲተች የቆየ መሆኑን ሮይተርስ በዘገባው አመልክቷል። የዩናይትድ ስቴትስ መድኃኒት አምራች ሞደርና ሶስተኛው ዙር ሞደርና ክትባት መድኃኒት በከፍተኛ ደረጃ እየተሰራጨ ለሚገኘው የኦሚክሮን ቫይረስ ውጤታማ መሆኑን በቤተ ሙከራው በተደረገ ምርምር ማረጋገጡን ዛሬ ባወጣው መግለጫ አስታወቀ። ሞደርና በመግለጫው እንደ ማጠናከሪያ በግማሽ የሚሰጠው የክትባት መጠን የሰውነት የመከላከል አቅምን በ37 ጊዜ እጥፍ እንደሚያሳድግ ሲገለጽ፣ ሙሉ ክትባት ደግሞ 80 ከመቶ እጅግ የበለጠ አቅም የሚሰጥ መሆኑን መሆኑን አስታውቋል። የዩናይትድ ስቴትስ ፌዴራል መንግስት የጤና ባለስልጣናት ሁለቱም የሞደርናና ፋይዘር ክትባት መድኃኒቶች ለሁሉም አዋቂዎች እንደ ማጠናከሪያ ክትባት መድኃኒት ሊሰጡ የሚችሉ መሆናቸውን ባለፈው ወር መፍቀዳቸው ይታወቃል። የሞደርና መግለጫ የመጣው በዩናይትድ ስቴትስ የተላላፊ በሽታዎች ከፍተኛ ባለሙያ አንቶኒ ፋውቺ ኦሚክሮን ቫይረስ በዓለም ላይ በከፍተኛ ሁኔታ እየተስፋፋ መሆኑን በመጥቀስ ሁሉም አሜሪካውያን እንዲከተቡ ትላንት የሰጡትን ማስጠንቀቂያ ተከትሎ ያለው መሆኑም ተመልክቷል። አድማጮች ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። አዘጋጅቻ ያቀረብኩላችሁ ስመኝሽ የቆየነኝ። ለቀሪው የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ። ጋቢና ቪኦኤ ወጣቶች ላይ ያተኮረ የአሜሪካ ድምፅ ልዩ መርሃ ግብር ነው። በማኅበራዊ መገናኛዎች እንዲሁም በመደበኞቹ የራዲዮና የሳተላይት ቴሌቪዥን ሞገዶች ላይ እንገኛለን። ወደ ቀዳሚው ጉዳይ እንሻገር። i የአማራ ክልል በቀደሙ የትምህርት ስርዓት የነበሩ ችግሮችን ለመፍታት ይረዱኛል ያላቸውን አዳዲስ የመማሪያ መጽሐፍትን በአምስት ቋንቋዎች አዘጋጅተው በክልሉ ስድስት ዞኖች በ30 አንደኛ ደረጃ ሙሉ ሳይክል ትምህርት ቤቶች ማሰራጨቱ ተሰምቷል። አስቴር ምስጋናው ዝርዝር ይዛለች። በክልሉ በሚነገሩ አማርኛ፣ ህምጠኛ፣ አዊኛ፣ ኦሮምኛ እና እርጎብኛ ቋንቋዎች ከሰባ ሺህ በላይ መጽሐፍት ለሙከራ ትግበራው መታተማቸውን ይናገራሉ። በአማራ ክልል ትምህርት ቢሮ የስርዓተ ትምህርት ዝግጅትና ትግበራ ዳይሬክት ኢንስፔክቶሬት ዳይሬክተር ለመቀየር ያስፈለገበት ምክንያት በጥናት የተለዩ ችግሮች አሉ። አንደኛ ምንድን ነው? የስርዓተ ትምህርቱ በይዘት የታጨቀ ነው። ከአካባቢው ያሉ ችግሮችን አሁን እኛ በአብዛኛው አርሶ አደር ዜጋ ነው የምናፈራው። ያንን ችግር ፈቺ ዜጋ እያፈራን አይደለም። የስነ ምግባር ችግር አላካተተ የስነ ምግባር የታነጸ ዜጋ እያፈራለም። ይሄ የስነ ምግባር ችግር አንዱ የታየው ነው። አገር በቀል እውቀቶችን ያላካተተ ነው። ልዩ ፍላጎት ተማሪዎች አሉ፣ እንደገና ልዩ ተሰጥዎላቸው አሉ። እያበለጸግ ነው መሄድ ያለባቸው የእነዚህ እነዚህን ያገናዘበ አይደለም፣ ክፍተት አለበት የሚሉ እንደዚህ የመሳሰሉ ነገሮች አሉ የተነሱ። ስለዚህ እነዚህ ታይተው እንግዲህ በተቻለ መጠን እነዚህን የአገር በቀል እውቀትን ያካተተ የስነ ምግባር አሁን ይህን ስነ ምግባር ችግር አለበ የስነ ምግባር መጽሐፍ አሁን እየተዘጋጀ ነው። እንደ አገር አሁን አልቆ አሁን እንጀምራለን። ከአንድ እስከ ስድስት ማለት ነው። የአገር በቀል እውቀቶችም እንዲያካትት ጥረት ተደርጓል፣ በተቻለ መጠን ማለት ነው። ከዚያ ውጭ ደግሞ አካባቢያዊ እንዲሆንም ልጆቹ አሁን የሚያደርግ ስርአተ ትምህርት፣ ለምሳሌ ዘጠኝ፣ አስራ አንድና አስራ ሁለት ብትሄድ አሁን የሙያ ትምህርቶች ተካትተዋል። ለምሳሌ ሜታል ወርኪንግ በስሩ የተለያዩ እንትኖችን ይዘው ማንፋክቸሪንግ፣ ሄልዝ፣ የአግሪካልቸር የመሳሰሉት ነገሮች እየተካተቱ ሄደዋል። አሁን የሙያ ትምህርት እየሆኑ ማለት ነው። ይህንን እንደወጡ አስራ አንድና አስራ ሁለትን ተምረው ዲፕሎማ ይዘው እንዲወጡ ይደረጋል ማለት ነው። በዚህም አገር በቀሉ የሆኑ ነገሮችን ለምሳሌ ሜዲሲን አገር በቀሉ የሆኑ ዛፎች ሊኖሩ ይችላሉ። እኛ በምሳሌነት እየተጠቀሰ እንዲህ በዚህ መልኩ እንዲሄድ አገራችን ያሉ ሴቶች ምንድን ናቸው? እነዚያ ያካቶ እንዲሄድ ለማድረግ ጥረት ተደርጓል። አሁን ደግሞ ሲወጣ ደግሞ እናሻሽለዋል። አዲሱ የመማሪያ መጽሐፍት የሙከራ ትግበራ ከተጀመረባቸው ትምህርት ቤቶች ውስጥ አንዱ ባህር ዳር ከተማ የሚገኘው የአጼ ስርጸ ድንግል አንደኛ ደረጃ ትምህርት ቤት ነው። በሙከራ ማስጀመሪያ መርሃግብር ላይ የተገኙት የአማራ ክልል ትምህርት ቢሮ ቢሮ ኃላፊ ዶክተር ማተቤ ታፈረ የተሻለ ትውልድ ለመገንባት በተዘጋጀው መጽሐፍ ላይ ማሻሻያ ለማድረግ ተማሪዎችና መምህራን ኃላፊነታቸውን እንዲወጡ አሳ የአማራ ሕዝብ ብቻ አይደለም። ሀገር የምንገነባበት ጉዳይ አንዱ ስርአተ ትምህርት ስለሆነ ሀገር የሚገነባው በትውልድ ግንባታ ነው። ትውልድ ደግሞ የሚገነባው በአግባቡ የተዘጋጀ ስርአተ ትምህርት በአግባቡ የተዘጋጀ መጽሐፍ ሲሆን ስለሆነ ስታስተምሩ፣ በእያንዳንዱ ክፍለ ጊዜ ሀገር በመገንባት ሂደት የራሳችሁን ኃላፊነት የተወጣችሁ መሆኑን አውቃችሁ የመጽሐፍ ትግበራ ሂደቱን እጅግ ስኬታማ በሆነ መንገድ እንድንመራው አደራ ማለት እፈልጋለሁ። ከተማሪዎች በኩል የሚጠበቀው እናንተ ብቻ ሳትሆኑ ሆኑ ቀጣይ ከእናንተ በኋላ ያሉ ተማሪዎች የሚማሩበት ስለሆነ መጽሐፉ ላይ የምታዩቸውን አንዳንድ ችግሮች ለቅማችሁ ለመምህራን ሪፖርት ማድረግ አለባችሁ። አዲስ በታተመው የሙከራ የመማሪያ መጽሐፍት ዙሪያ ስልጠና የወሰዱት መምህር ለወልድ ብርሃኔ አለ ያሉትን ክፍተት እንዲህ ገል ሁለተኛው ብዙ ችግሮች ታሪክን አካትም በእርግጥ እዚህም የታሪክ ችግር አለ፣ ክፍተት አለ። እነዛን እነዛን ስንመለከታቸው የተለያዩ ክፍተቶች ሊኖሩ እንደሚችሉ ታሳቢ የታሪክ ትምህርት አልነበረም ከዚህ በፊት እዚህም ቢሆን ያን ያህል አይደለም። ትኩረት አልተሰጠ ትኩረት አልተሰጠ ታሪክ ትምህርት ላይ ትኩረት አልተሰጠ። በነገራቸው በዚህ አጋጣሚ በርካታ ሀገራትን የተወሰነ ልምዳ ስስ ሞክሪያል ሳይኮሎጂስት ወይም ደግሞ የሰው አእምሮ ተመራማሪዎች የሚናገሩት የማይረሳ አእምሮ ያላቸው ልጆች አራተኛ ክፍል ሲደርሱ ነበር። እዚህ ላይ የኢትዮጵያን ታሪክ እዚህ ላይ የአካባቢያቸውን ታሪክ እዚህ ላይ የክልላቸውን ታሪክ መማር አለባቸው እምነት አለ ይሄ ሊሰመርበት ለምን ሕፃናት በልጅነት የሰጠሁህን አይረሳም እስከ መቼም። አራተኛ ክፍል የኢትዮጵያን ታሪክ ተምሬያለሁ፣ አራተኛ ክፍል የራስ ዳሽን ትምህርት ተምሬያለሁ ነው፣ አራተኛ ክፍል ቀይ ቀበሮን አውቃለሁ እያሉ አይረሱት ነው። ባይኖራቸው በዚህ ተነስቶ ነው ጥሩ የታሪክ ምሁራን መሆን የሚችሉ እና እዚህ ላይ ይስተካከላል። ተስፋ ስታችሁት ነበር አንስተካክለን እናየዋለን ያሉ የሙከራ ትግበራው በዚህ ዓመት ተጠናቆ በ2015 የትምህርት ዘመን በክልሉ ሙሉ ትግበራ ይጀምራል ተብሎ ይጠበቃል። ለአሜሪካ ድምፅ አስቴር ምስጋናው ባህርዳር ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችን ስለሆናችሁ እናመሰግናለን አድማጮቻችን። ኢትዮጵያ ውስጥ ተፈጽመዋል የተባሉ የሰባዊ መብት ረገጣዎች ለመመርመር የሚያስችል የባለሙያዎች ቡድን ለማቋቋም የተባበሩት መንግስታት ድርጅት የሰባዊ መብቶች ምክር ቤት ከሰሞኑ ወስኗል። ድርጅቱ ኢትዮጵያን በሚመለከት የተለያዩ ሪፖርቶች ሲያቀርብ ነበረ። ከኢትዮጵያ ሰባዊ መብቶች ኮሚሽን ጋርም የጋራ የምርመራ ውጤታቸውን ቀደም ብለው ይፋ አድርገዋል። የአሁኑ ውሳኔ የውዝግብ ምንጭ ኗል። ለምን? ለዚህ መልስ ለማግኘት አመሻሹን ዶክተር አደም ካሴን በስልክ አግኝቻቸው አለው። ዶክተር አደም በተለያዩ ዓለም አቀፍ አውታሮች ላይ ከሚያቀርቧቸው በተለይ አፍሪካን የሚመለከቱ ትንታኔዎች በተጨማሪ ኔዘርላንድስ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት ባልደረባ ናቸው። አንደኛው ምናልባትም አሁን እንትን መጨረሻ ላይ የጠቀስከው የኢትዮጵያ የሰብ አመት ኮሚሽንና የዓለም አቀፍ የመራት ሃይ ኮሚሽነሩ አብረው በጋራ ሆነው እየሰሩት ያለ ስራ አለ ያ እያለ ተጨማሪ አዲስ ነገር መመስረቱ ዘጋጀውን ሁሉም ነገር የሚያበላሽ የሚደግም አይነት ስለሆነ ነው። አንድ ነው። ሁለተኛውና ምናልባትም በጣም ጠንካራው ነጥብ ደግሞ ይሄ ጉዳይ በተለይ ደግሞ በኢትዮጵያ በኩል አሜሪካ መንግስትና የአውሮፓ ህብረት በተለይ ፈልጉትን ነገር መጀመሪያ ላይ በዩኤን ሴኪሪቲ ካውንስል ውስጥ ከዛም በኋላ ደግሞ በአውሮፓ ህብረት ውስጥም አንዳንድ እርምጃዎች ለኢትዮጵያን በተመለከተ መውሰድ ባለመቻላቸው ሌላ አማራጭ የፖለቲካዊ መንገድ ቀላል የሆነውን መንገድ መርጠው መሄዳቸው ነው እና እንደ በኢትዮጵያ መንግስት እየታየ ያለው ይሄ ነገር እንደ ፖለቲካዊ ጫና ማሳደሪያ እንጂ ስርዓቱ የተከተለ አይደለም ከሚል ህሳቤ የመጣ ነው። እንደ ሶስተኛ መጨመር ከተባለ ደግሞ ፖለቲካዊ ነው ተብሎ መታየቱ ደግሞ በሰላም ነገሩን በሰላም ለመፍታት የሚደረገውን ጥረት ሊያደናቅፍ ይችላል ከሚል ህሳቤ ነው። እንግዲህ አርብ ዕለት በነበረው የድምፅ አሰጣት ሂደት ላይ ከ47 ዓለም ሀገራት መካከል ሀያው ድጋፋቸውን፣ አስራ አምስቱ ተቃውሟቸውን፣ አስራ አንዱ ደግሞ ድምፅ ታቅበው አሳይተዋል። የመርማሪ ቡድኑ ግብ እንግዲህ በተባበሩት መንግስታት ድርጅት አይን ነው የሰባዊ መብት ረገጣዎችን መመርመር፣ በጦርነት ውስጥ ተሳታፊ የሆኑትን አካላት የወንጀል አድማስ ማወቅ እንደሆነ ተጠቅሰዋል። ይሄ ከሆነ ነገሩ የዓለም ሀገራት በአንድ ድምፅ ያልተስማሙበት ምክንያት ምንድን ነው? ሀገራት በዚህ ደረጃ የተከፋፈለ አቋም እንዲኖራቸው ምክንያቱ ምንድን ነው? ሶስት ምክንያቶችን መጥቀስ ይቻላል። አንደኛው ፖለቲካዊ ይዘት ያለው ሂደት እንደመሆኑ ሁሉም ሀገራት ይስማማሉ ተብሎ አይጠበቅም። ለዛም ነው የውሳኔ አሰጣጥ ሂደቱ ሁሉም በስምምነት ሳይሆን አብዛኛው ድምፅ ባገኘው መንገድ የሚሰራው። እንግዲህ አንዱ እሱ ነው። ሁለተኛው ደግሞ በተለይ ኢትዮጵያ ሳትሆን በአጠቃላይ ከምዕራባውያኑ ሀገሮች ውጭ ያሉ ሀገራት አንዳንድ ጊዜ በተለይ ይሄ የሂውማን ራይትስ ካውንስሉ የሚባለው የተለያዩ ጫናዎችን ለማሳደር በአፍሪካ ሀገሮች ላይና በተለያዩ ድሃ በሚባሉ ሀገሮች ላይ የተለያዩ ጫና ያመጣል የሚል ሳቢ እና አንዳንድ ሀገሮች ለምሳሌ ራሽያን፣ ቻይናን በመርህ ደረጃ ብዙ ጊዜ እንደዚህ አይነት ውሳኔዎች በተለይ አንድን ሀገር ላይ ያተኮረ ነገር እንዳይዘጋጅ የመቃወም አዝማሚያ ይታያል ከፖለቲካዊ ነው ከሚል እና የምዕራባዊ ውጭ ያሉ ሀገራትን ታርጌት ለማድረግ ይጠቀሙበታል ከሚል ታቤ ማለት ነው። ሶስተኛው ደግሞ ከኢትዮጵያም ጋር በተለይ አሁን ባለው አንዳንድ ሀገራት ሁኔታው ይህን ነገር የሰላም ሂደቱን ኢትዮጵያውያን ችግሩስ ቢሆንም ጦርነቱስ ቢሆንም ራሳቸው ነገሮችን ይፈታሉ የሚል እምነት ስላላቸውና እንደዚህ አይነት እርምጃዎችም ምናልባት ጣልቃ እየገቡ ትኩረት እንዳውም እየሳቡ ሰላሙን የማምጣት ሂደቱ ላይ ያልተገባ ጫና ይፈጥራል ከሚል እሳቤ ነው። በአጠቃላይ እንግዲህ ሁልጊዜም ይሄ ድርጅት በተለይ እንደዚህ አይነት አንድ ሀገርን ላይ ትኩረት ያደረገ ውሳኔ ሲወሰን አብዛኛውን ጊዜ በአብላጫ ድምፅ ነው እንጂ ሁሉም ተስማምተው የሚያውቁበት ሂደት አለ። ምናልባትም በቅርብ ጊዜ ግንቦት ላይ ብንመለከት ለምሳሌ እስራኤልን የሚመለከት ተመሳሳይ አይነት አጣሪ ኮሚቴ ሲቋቋም ብዙ ሀገሮች ደግፈውታል፣ ግን አብዛኛዎቹ በተለይ የምዕራባውያን ሀገሮች ሁሉም ተቃውሞት ነበር። እንግሊዞች ይሄ ነገር የሰላም ሂደቱን የተለያዩ የአካላትን አቋም የሚያጠናክር የሰላም ሂደቱን የሚያበላሽ ነው ብለዋል። አሜሪካኖችም እንደዚሁ ትኩረት የሚወስድ እና መፍትሄ የማያመጣ ነው ብለውታል። በአጠቃላይ ይህ የተለመደ ነገር ነው። አብዛኛውን ጊዜ በተ አንድ ሀገርን የሚመለከት ከሆነ በጣም ክፍፍል የሚታይበት ፖለቲካዊ እንድምታው፣ ፖለቲካዊ እሳቤው የሚጠነክርበት ቦታ ነው፣ መድረክ ነው። ይህንን ውሳኔ እንግዲህ ኢትዮጵያ እንደማትቀበለው አስታውቃለች። በአገሪቱ የውጭ ጉዳይ ሚኒስትር በኩል በቅርቡ በወጣው መግለጫ ላይ የመርማሪ ቡድኑን የመተባበር ፍቃድ እንደሌላትም አሳይታለች። የተመርማሪዋ ሀገር ፍቃድ በሌለበት ሁኔታ የመርማሪ ቡድን ውጣ፣ ምንድን ነው የሚሆነው? ኢትዮጵያ ስተገዳ መርማሪዎችን የምታስተናግድበት አሰራር አለ ወይ? ዓለም አቀፍ ሕግ አለ ወይ? ከሁለተኛው ልጀምር በአለም አቀፍ ህግ በተለይ ይህን ኮሚሽኑን በሚመለከት በተለይ አንድ ሀገር ሊገባ የሚችለው ገብቶ ሀገር ውስጥ ለመመርመር የሚችለው በሀገሪቷ ፍቃድ ከተሰጠው ብቻ ነው ኢትዮጵያን ሊያስገዳት የሚችል ስርዓት የለም ነገር ግን እንግዲህ በህግ ስርዓት ባይኖርም በፖለቲካ ደረጃ ግን ጫና ሊያመጣ የሚችል ምን የምትደብቁት ነገር አለ የተባለ ነገሮች ጫና የፖለቲካ ጫና ሊያመጣብን ይችላል በህግ በኩል ግን በኢትዮጵያ መንግስት እስካልተስማማ ድረስ ወደ አገር የመግባት መብት የላቸውም። አንዱ እሱ ነው። ሁለተኛው ነገር ምንድን ነው እንግዲህ በአጠቃላይ በአለም ደረጃ ከውሳኔ ሰጪ አካላት በተጨማሪ እነዚህ ውሳኔ አካላት እየተጠቀሙ አንዳንድ ሀገራት እነሱ የሚደግፉትን አቋም ለማራመድ ይጠቀሙበታል። በዚህም ላይ እንግዲህ በተለይ አሜሪካኑ እና ምዕራባውያን ኢትዮጵያ ይህንን ነገር የማታስገባ ከሆነ አንዳንድ ጫናዎችን ለማድረግ ለምሳሌ ሳንክሽኖችን ለመጫን ወይም አንዳንድ ግፊቶችን ለማድረግ ሊጠቀሙበት ይችላሉ በህግ ደረጃ ወደ ኢትዮጵያ ውስጥ የማስገባት ግዴታ ባይኖርባትም በፖለቲካው ደረጃ ግን በተባበሩት መንግስታትም ከዛም አልፎ ደግሞ ይህንን ውሳኔ የሚደግፉ ሀገራት ምዕራባውያን ሀገራትም ያንን ተጠቅመው ጫና ሊያደርሱብን ይችላሉ። አንድ እሱ ነው። ሁለተኛ ነገር ግን ወደ ኢትዮጵያ አልገቡም፣ መግባት አይችሉም ማለት ምርመራውን ማካሄድ አይችሉም ወይም ማለት አይደለም፣ ምርመራውን ማካሄድ ይችላሉ፣ ይቀጥላሉ። እንግዲህ በስልክም በሌላ በሌላ መንገድ አካሄደውም አለው የሚለውን መረጃ ለሰብአዊ መብት ካውንስሉ ያቀርባሉ። በምዕራባውያን ወገኖች ዘንድ የሚነሳ አንድ ሀሳብ አለ። የአፍሪካ ሀገራት በሀገራቸው ውስጥ ሊኖር ለሚፈልጉት ግንባታ የምዕራባውያንን እገዛ ይጠይቃሉ፣ ነገር ግን በሀገራቸው ውስጥ እንዲገነባ የሚፈለገውን የዲሞክራሲ ስርዓት ለመገንባት እንዲሁም ደግሞ ሰብዓዊ መብት የተረጋገጠበትን አድማስ በተመለከተ የሚቀርቡ ጥያቄዎችንም ሆነ ተጠያቂነቶችን ደግሞ ለመቀበል ዝግጁ አይደሉም የሚል ወቀሳም ሲያቀርቡ ይሰማል። ሁለቱን ማቻቻል የሚቻልበት አሰራር እንዴት ነው መምጣት የሚችለው? ሀገራት ኃላፊነት አለባቸው። የእያንዳንዱ ሀገር የራሳቸውን ሕገ መንግስታዊ ስርዓት ብንመለከት እንደ የዓለም አቀፉን እና በአፍሪካ ደረጃ ያሉትን ግዴታዎችና ኃላፊነቶች ብቻ ሳይሆን በየሀገሩ ያሉን የሕገ መንግስታዊ ግዴታዎች ብንመለከት እድገቱንም ዲሞክራሲውንም ሁሉንም የማሰባጠር የማሰራት ግዴታ አለባቸው ሀገራት። የዓለም አቀፉ ማህበርም እንደዚሁ በተለይ በዓለም አቀፍ ደረጃ የተቀበሉ መርሆዎችን እያየ ያንን የመጠቀም ግፊት የማድረግ ኃላፊነትን መብትም አለው። ነገር ግን ያለው ከፍተኛው ያለው ውዝግብ ምንድን ነው? ወጥነት የሌለው ጫና አንዱ አገር ሲያደርገው ዝም የሚባልበት፣ አንደኛው አገር ሳያደርገው ደግሞ ትክክል አይደለም የሚባልበት የወጥነት የሂፖክሪሲ በመኖሩ እና በተለይ በተለይ ደግሞ የዓለም አቀፍ ስርዓቱ መሰረታዊ የህጋዊ ስርዓት ቢኖረውም አብዛኛው እንቅስቃሴ ግን የፖለቲካዊ ዝንባሌው ስለሚበዛ በሀገራት መካከል እንደዚህ አይነት ግፊቶች ሲመጡ ከራሳቸው ጥቅም ከራሳቸው አስተሳሰብ ጋር በማያያዝ ያሉትን ስርዓቶች ወፐናይዝ ማድረግ የመጠቀም ዝንባሌ ስለሚያሳዩ ነው እንጂ በመርህ ደረጃ ትክክል ነው። ሀገራት ኃላፊነት አለባቸው ከዓለም ሀገራት እርዳታ አገኙም አላገኙም በራሳቸው ህገ መንግስታዊ ስርዓት የተቀበሉት ስለሆነ በህዝቡም የሚፈልገው ስለሆነ ዲሞክራሲያዊ ስርዓትና አስፈላጊ ግብአቶችን ማስተካከል አለባቸው። የተለያዩ ዓለም ሀገራትም ደግሞ ያንን የመርዳት አስፈላጊ ሲሆን ነገሮችን በደንብ የመገንዘብ የማክበርም ግዴታ አለባቸው። የራሳቸውን ኃላፊነትና ግንዛቤ ብቻ ሳይሆን የሀገራቱ ያለውን ግንዛቤና ሁኔታ መመልከት አለባቸው። ከዛ አንጻር ነው እንግዲህ ማየት ያለበት። ዶክተር አደም ካሴ በተለይ የአፍሪካ አህጉርን በሚመለከቱ ህገ መንግስታዊ ትንታኔዎች በተለያዩ መገናኛ ብዙኃን ላይ በሚነበቡ በቀረቡ ፖለቲካን፣ ሰብአዊ መብትና የህዝብ አስተዳደር ላይ ባተኮሩ ስራዎች የሚታወቃሉ። ለሰጡኝ ማብራሪያ በእጅጉ በእጅጉ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም ጊዜ። ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አሁን ቀጣዩ ዝግጅታችን ሳምንታዊው የስፖርት መሰናዶ ነው። ኬኔዲ አባተ በአስደናቂ ወቅታዊ ብቃት ላይ የሚገኘው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን ወደ ቀጣዩ ዙር አልፏል። ለኮስታሪካው የዓለም ዋንጫ የማጣሪያ ውድድሩን በማድረግ ላይ የሚገኘው ብሔራዊ ቡድኑ ከሶስት ቀናት በፊት አዲስ አበባ ላይ ቦትሷናን አስተናግዶ አምስት ለአንድ ያሸነፈ ሲሆን በድምር ውጤት ስምንት ለሁለት በሆነ ሰፊ ልዩነት አሸንፎ ነው ወደ ተከታዩ ዙር ያለፈው። የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በመጀመሪያው ግጥሚያ ከሜዳው ውጭ ቦትሷናን ሶስት ለአንድ በሆነ ውጤት ነበር አሸንፎ የተመለ ባለፈው አርብ ደግሞ በአዲስ አበባ አበበ ቢቂላ ስታዲየም የተደረገውን ጨዋታ ከሙሉ ብልጫ ጋር ነው ብሔራዊ ቡድኑ የቦትስዋናቸውን አምስት ላንድ አንድ ያሸነፈው። ኢትዮጵያ ወደ ተከታዩ ዙር ማለፏን ተከትሎ በአራተኛው የማጣሪያ ዙር ታንዛኒያን ትገጥማለች። የኢትዮጵያና የታንዛኒያ ጨዋታ ወደፊት በሚገለጽ ቀን በአዲሱ የጎርጎሮሳውያን ዓመት ይከናወናል። የሁለቱ ሀገራት አሸናፊ ተመሳሳይ የማጣሪያ ጨዋታ ከሚያደርጉት የጋናና ዩጋንዳ አሸናፊ ጋር የሚገጥም ሲሆን ይህን ጨዋታ የሚያሸንፈው ቡድን ወደ ዓለም ዋንጫ የማለፍ እድል ያገኛል። የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በቅርቡ የሴካፋ ዋንጫን ማንሳቱ ይታወሳል። አልጄሪያ የ2021 የፊፋ የአረብ ዋንጫን አሸነፈች። በኳታር አስተናጋጅነት የተካሄደው የፊፋ የአረብ ዋንጫ ውድድር የፍጻሜ ጨዋታ ከትናንት በስቲያ ምሽት በአልጄሪያና ቱኒዚያ መካከል የተካሄደ ሲሆን አልጄሪያ ሁለት ለዜሮ በማሸነፍ ዋንጫውን አንስታለች። በፍጻሜው ጨዋታ አሚር ሳዩድና ያሲን ብራሂሚ ያስቆጠሯቸው ሁለት ጎሎች አልጄሪያን የዘንድሮ የአረብ ዋንጫ አሸናፊ አድርገዋታል። ጎሎቹ የተቆጠሩት መደበኛው የጨዋታ ሰዓት ተጠናቆ በተጨመረው ሰላሳ ደቂቃ ውስጥ ነው። አልጄሪያ የ2019 የአፍሪካ ዋንጫ ሻምፒዮን መሆኗም የሚታወስ ነው። በፊፋ ሲዘጋጅ የመጀመሪያው የሆነውን ይህን ውድድር ያስተናገደችው ኳታር ደግሞ ግብፅን በፍጹም ቅጣት ምት አምስት ለአራት በማሸነፍ የነሐስ ሜዳሊያ አሸናፊ ይሆናለች። ቀጣዩን የዓለም ዋንጫ የምታስተናግደው ኳታር በዚህ ዝግጅት ተሞክሮ እንዳገኘችም ተዘግቧል። ዩናይትድ ስቴትስን በመከተል በ2022 የቤጂንግ የክረምት ኦሎምፒክ ላይ የዲፕሎማሲ እቀባ የሚያደርጉ ሀገራት ቁጥር እየጨመረ ነው። በ2022 የቤጂንግ የክረምት ኦሎምፒክና ፓራሊምፒክ ላይ የዲፕሎማሲ እቀባ የማድረግ ዘመቻውን ቤልጅየም ከትናንት በስቲያ ተቀላቅላለች። የቤልጅየም የፌዴራል መንግስት ሀገሪቱን የሚወክሉ ባለስልጣናትን በክረምቱ የኦሎምፒክ ውድድር ላይ እንዲታደሙ ወደ ቤጂንግ እንደማይልክ የሀገሪቱ ጠቅላይ ሚኒስትር አሌክሳንደር ዲክሮ በሀገሪቱ ፓርላማ ተናግረዋል። ቤልጅየም ይህን ውሳኔ ያሳለፈችው ፈረንሳይ፣ ጀርመንና ጣሊያንን ጨምሮ በርካታ የአውሮፓ ህብረት አባል ሀገራት በዩናይትድ ስቴትስ የሚመራውን የቤጂንግ የ2022 የክረምት ኦሎምፒክ ዲፕሎማሲያዊ እቀባ እንደማይደግፉ በገለጹበት ወቅት ነው። ይሁን እንጂ ምንም አይነት የመንግስት ባለስልጣናትን ወደ ቤጂንግ እንደማትልክ አቋም በመያዝ ቤልጂየም ከዚህ ቀደም መሰል ውሳኔ ካስተላለፉ ሀገራት ማለትም ከዩናይትድ ስቴትስ ከብሪታንያ፣ ሊትዌንያ፣ አውስትራሊያ፣ ካናዳ ና ኒውዚላንድ ጎራ ተሰልፋለች። ሀገራቱ የዲፕሎማሲ እቀባ እርምጃውን የወሰዱት የቻይና መንግስት በዚንጂያንግ ግዛት የሚገኙ በሚሊዮን ቆጠሩ ሙስሊም ቻይናውያንን በአስገዳጅ ስራ አሰማርቷል። በተጨማሪም በሆንግኮንግና በቲቤትም የዲሞክራሲ ኃይሎችን የማጥቃትና የሰብአዊ መብት ጥሰት የመፈጸም ተግባራትን በሰፊው እያከናወነ ነው በሚል ተቃውሟቸውን ለመግለጽ ነው። በመጨረሻም ኮቪድ-19 በብሪታንያ የስፖርት መርሃ ግብሮች ላይ ሽግሽግ እንዲፈጠር እያስገደደ ነው። በብሪታንያ የኮቪድ-19 ወረርሽኝ በተለይም ኦሚክሮን የተባለው አዲሱ ዝርያ በሰፊው በመዛመት ላይ መሆኑን ተከትሎ በሀገሪቱ የሚካሄዱ ስፖርታዊ ውድድሮች እየተሸጋሸጉ ነው። በሳምንቱ የዕረፍት ቀናት ትናንትና ከትናንት በስቲያ ይካሄዱ ከነበሩ አስር የፕሪምየር ሊግ ጨዋታዎች ስድስቱ በኮቪድ ስጋት ምክንያት ለሌላ ጊዜ ተዘዋውረዋል። በአጠቃላይ ባለፈው ሳምንት አስር የሊ ጨዋታዎች ተሰርዘዋል። በሀገሪቱ የሴቶች ሱፐር ሊግም ሁለት ጨዋታዎች ተሰርዘው ለሌላ ጊዜ እንዲተላለፉ ተደርገዋል። ብሪታንያ ባለፉት ጥቂት ቀናት ከዘጠና ሺህ በላይ ዕለታዊ የኮቪድ-19 ተጠቂዎችን ሪፖርት ያደረገች ሲሆን በተለይም ቅዳሜ ዕለት ከዘጠና ሶስት ሺህ በላይ የቫይረሱ ተጠቂዎች ሲለዩ ከእነዚህም አስር ሺህ ገደማ የሚሆኑት ኦሚክሮን የተባለው ዝርያ የተገኘባቸው ናቸው። በእለቱ 111 ሰዎች ደግሞ ህይወታቸውን ማጣታቸውን ሀገሪቱ አስታውቃለች። የእግር ኳስ ክለቦችም በተጫዋቾቻቸውና ሌሎች የቡድን አባላት ላይ በርካታ የቫይረሱን ተጠቂዎች እያገኙ በመሆናቸው ነው ጨዋታዎች እየተሰረዙ የሚገኙት። የጨዋታ መርሃ ግብር ማራዘሚያ መስፈርቱ የኮቪድ ወረርሽኝ ያለበት ክለብ አንድ ግብ ጠባቂን ጨምሮ ለጨዋታው ዝግጁ የሆኑ ከ14 ያነሱ ተጫዋቾች ካሉት ነው። ይሁን እንጂ ለውሳኔው ይህ ብቻ በቂ መስፈርት አይደለም። የፕሪምየር ሊጉ ቦርድ የልምምድ ሜዳ መዘጋት አለመዘጋቱን ተጫዋቾች በትክክል መዘጋጀታቸውንና እና ወረርሽኙ በቁጥጥር ስር መሆን አለመሆኑን ጭምር በመገምገም ነው ውሳኔ የሚያስተላልፈው። የኮቪድ ወረርሽኝ በዩናይትድ ስቴትስም በርካታ ስፖርታዊ ውድድሮች ተሰርዘው ለሌላ ጊዜ እንዲዘዋወሩ አድርጓል። ባለፈው ቅዳሜ ዕለት 127 ሺህ ገደማ የቫይረሱ ተጠቂዎች መገኘታቸውን ሪፖርት ያደረገችው ሀገሪቱ የኦሚክሮን ዝርያ እየተስፋፋ መምጣቱንም አስታውቃለች። ከሳምንቱ ስፖርታዊ መረጃዎች ለዛሬ መረጥንላችሁ እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

ችሁን ስላመሻችሁ በእጅጉ እናመሰግናለን አድማጮች። ሀብታሙ ዜን በመስተንግደው ኤልያስ አስማረ ደግሞ በድምፅ ምህንድስናው እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት። ንላት ይደችዋጋ ሰራሰራሪ ጨምሩበታ ቁጅ ምሰት